አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ምንም አይነት አስተዋጽኦ ባላደረገችበት የኤልኒኖ ድርቅ መሰቃየቷ እንደሚያሳዝናቸው የቀድሞዋ የአየርላንድ ፕሬዚደንት ገለጹ። የአፍሪካ ሕብረት ለመላ የአፍሪካ ዜጎች አንድ ፓስፖርት ለማውጣት ማቀዱ ታወቀ። ተቆርቋሪ አፍሪካውያን የአፍሪካ ህብረት አባል ሀገሮች ከዓለም አቀፍ የወንጀል ችሎት አባልነት እንዳይወጡ ዘመቻ ጀመሩ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የቀድሞዋ የአየርላንድ ፕሬዚደንት ሜሪ ሮቢንሰን አስር ሚሊዮን የሚሆኑ ኢትዮጵያውያን የአየር ለውጥ ባስከተለው ቀውስ ምክንያት በአምሳ አመታት ውስጥ ባልታየ አይነት ድርቅ መሰቃየታቸው ተገቢ አይደለም ማለታቸውን ቤልፋስት ቴሌግራፍ በተባለው ድረ ገጽ ተጠቅሷል። በአሁኑ ወቅት የተባበሩት መንግስታት ድርጅት የአየር ለውጥና ኤልኒኖ የሚያስከትለው የአየር ጥባይን አስመልክቶ ልዩ የድርጅቱ ልእክት የሆኑት የቀድሞ የድርጅቱ ከፍተኛ የሰብዓዊ መብት ኮሚሽነር ሜሪ ሮቢንሰን ኢትዮጵያ እሷ ራሷ አስተዋፅኦ ባላደረገችበት የአየር ለውጥ ምክንያት መሰቃየቷ ያሳዝነኛል ማለታቸውን ድረገጹ ጠቅሷል። አይሪሽ ታይምስ ዳትካም የተባለው የአየርላንድ ድረገጽ ደግሞ ሜሪ ሮቢንሰን በያዝነው አመት ኢትዮጵያን በጎበኙበት ወቅት በሀገሪቱ የተከሰተውን የድርቅ ሁኔታ ለማቃለል በተደረገው ጥረት የ518 ሚሊዮን ዶላር የረድኤት ክፍተት አለ ማለታቸውን ገልጿል። የዓለም ማህበረሰብ በአሁኑ ወቅት በስደተኞች መጉረፍ በብሪታንያ ከአውሮፓ ህብረት መውጣትና ግጭት በሚካሄድባቸው አካባቢዎች ላይ በመጠመዱ የድርቁ ጉዳይ ዓለም አቀፍ ትኩረት ለማግኘት አልቻለም ሲሉም አስገንዝበዋል። ሜሪ ሮቢንሰን ከኢትዮጵያው የውጭ ጉዳይ ሚኒስትር ቴድሮስ አድሓኖም ጋር ተገናኝተው ከተነጋገሩ በኋላ ድርቁ ያጠቃው ኢትዮጵያን ብቻ ሳይሆን ደቡባዊ አፍሪቃም ክፉኛ ተጎድቷል። ሆንዱራስን የመሳሰሉት የማዕከላዊ አሜሪካ ሀገሮች፣ ቪየትናምን የመሳሰሉት የእስያ ክፍሎችም ኤልኒኖ ባስከተለው ድርቅ እንደተጎዱ ገልጸዋል። የውጭ ጉዳይ ሚኒስትር ቴድሮስ አድሓኖም በበኩላቸው መጀመሪያ ላይ የዓለም አቀፍ ረድኤቱ ምላሽ አዝጋሚ ነበር። ይሁንና ኤልኒኖ ስለሚያስከትለው ድርቅ አስቀድመን ማወቃችን ጠቅሞናል። መንግስት ያለውን የእህል ክምችት መጠን ገምግሞ 800 ሚሊዮን ዶላር የሚሆን ገንዘብ ለድርቁ ለመመደብ ችሏል ማለታቸውን አይሪሽ ታይምስ ድረገጽ ጠቅሷል። ሲኤንኤን የተባለው የዜና ስርጭት መረብ ድረገጽ ደግሞ የአፍሪቃ ህብረት በመላ 54 የአፍሪቃ አባል ሀገሮች ሊያገለግል የሚችል ፓስፖርት ለማውጣት ማቀዱን ዘግቧል። የአውሮፓ ህብረት በብሪታንያ መውጣት ምክንያት በተናጋበት በአሁኑ ወቅት የአፍሪካ ህብረት የጋራ የሆነ ፓስፖርት በማውጣት በበለጠ ለመቀራረብ እየጣረ ነው ይላል የሲኤንኤን ዘገባ። የኤሌክትሮኒክ ፓስፖርቱ በመጪው እሁድ በሩዋንዳ መዲና ኪጋሊ በሚካሄደው የህብረቱ ጉባኤ ይፋ ተደርጎ ለርዕሳነ ብሔራትና ለከፍተኛ ባለሥልጣኖች ይሰጣል። የአፍሪካ ህብረት እንደ አውሮፓ አቆጣጠር እስከ 2018 ዓ ም ባለው ጊዜ ውስጥ በሁለት ዓመታት ውስጥ ማለት ነው ፓስፖርቱን ለመላ የአፍሪቃ ዜጎች ለመስጠት ማቀዱን ዘገባው ጨምሮ ገልጿል። ፓስፖርቱ የአፍሪካ ህብረት የ2063 ዓ.ም የተግባር እቅድ አጀንዳ ማለትም በአህጉሪቱ የበለጠ መዋሃድና በአፍሪካ ህብረት ተፈላጊ ራዕይ ላይ ጫና የሚሰጥ ቁልፍ አካል ነው። ከአንድ ሀገር ወደ ሌላ በነጻ የመዘዋወር ነጻነት የአባል አገሮች ቅድሚያ የሚሰጡት የረጅም ጊዜ ፍላጎት ነው። የምዕራብ አፍሪቃ የኢኮኖሚ ማህበረሰብ አባል አገሮችና በበርካታ ክልሎች የጋራ ፓስፖርት አለ ሲል በሲኤንኤን ላይ የወጣው ዘገባ ጠቅሷል። በአፍሪካ ህብረት የፖለቲካ ጉዳይ ዳይሬክተር ዶክተር ካቤሌ ማትሎሳ የአፍሪካ ሀገሮች በሮች ሲከፈቱ የሚጠቀሙት በዝቅተኛ ደረጃ ላይ ያሉት ሰርቶ አደሮች ናቸው ይላሉ። በአሁኑ ወቅት ወጣት አፍሪካውያን የሰሐራ ምድረ በዳን ለማቋረጥ እንዲሁም በጀልባዎች አውሮፓ ለመግባት በሚያደርጉት ጥረት ህይወታቸውን አደጋ ላይ ሲጥሉ እናያለን። በአፍሪካ ሀገሮች እድል ከከፈትንላቸው እንዲህ አይነቱን አደጋ መቀነስ ይቻላል ሲሉ ማትሎሳ አስገንዝበዋል። የአፍሪካ ሕብረት የፖለቲካ ጉዳይ ዳይሬክተር ማትሎሳ በአውሮፓ ሕብረት የተከሰተውን ሁኔታ ሲያጠኑ እንደቆዩ ገልጸው የአፍሪካ ሕብረት የበለጠ መቀራረብ የፍልሰትና የሉዓላዊነት መናጋት ስጋት አያስከትልም ብለዋል። አፍሪካ የፍልሰት አህጉር በመሆኗ ስደተኞችን አንጠራጠርም። ይህ የአፍሪካ ሕብረት ህልውና መሰረት የሆነው የፓን አፍሪካዊነታችን መለኪያ ነው በማለት አስረድተዋል። ይሁንና ለመላ አፍሪካውያን ዜጎች በሁለት ዓመታት ጊዜ ውስጥ ፓስፖርት መስጠት የሚለው እቅድ ላይሳካ እንደሚችልና ተጨማሪ ዓመታት ሊወስድ እንደሚችል ዳይሬክተሩ ሳያወሱ አላለፉም። በጸጥታ ጥናት ተቋም ጥናት የሚያካሂዱት ዴቪድ ዙንሜኑ ይህን ሀሳብ አንዳንድ ሀገሮች ላይቀበሉት እንደሚችሉ ሲገልጹ ከቪዛ የሚገኘው ገንዘብ ጠቃሚ የገቢ ምንጭ በመሆኑ ላይስማሙበት ይችላሉ ብለዋል። ይሁንና የጋራ የሆነ ፓስፖርት ሲኖር በአህጉሪቱ ሀገሮች መካከል ለዓለም አቀፍ ንግድን ይረዳል ብለዋል። ድንበሮች ክፍት ሲሆኑ አሸባሪ ቡድኖችንና የተደራጁ ወንጀሎችን ሊያጠናክር ይችላል ሲሉ አንዳንድ ነቃፊዎች ተናግረዋል። ስንሜኑ ግን አንድ አዎንታዊ ነገር ማን ወዴት እንደሚሄድ የሚያሳይ ማዕከላዊ የሆነ ሰነድ የሚኖር መሆኑ ነው ማለታቸውን ሲኤንኤን የተባለው የዜና ስርጭት መረብ ድረገጽ ጠቁሟል። ኒውስ 24 የተባለው መሰረቱ ደቡብ አፍሪካ የሆነው ድረገጽ በበኩሉ በአፍሪካ ማዕዝናት ያሉት ተቆርቋሪዎች የአፍሪካ ህብረት አባል ሀገሮች ከዓለም አቀፍ የወንጀል ችሎት ለመውጣት ያላቸውን ሀሳብ እንዲቀለብሱ ጫና የማድረግ ዘመቻ መጀመራቸው ዘግቧል። ተቆርቋሪዎቹ የመጫን ዘመቻ የከፈቱት የአፍሪካ ህብረት በመጪው እሁድ በኪጋሊ ሩዋንዳ ጉባኤ ያካሄዳል ተብሎ በሚጠበቅበት ወቅት ነው። ዘመቻ የከፈቱት ተቆርቋሪዎች 21 የሲቪል ማህበረሰብ ድርጅቶች እንደሚደግፏቸው ዘገባው አውስቷል። በዘመቻው ከሚሳተፉት ድርጅቶች አንዱ በዓለም አቀፍ የወንጀል ችሎት የሚፈለጉት የሱዳን መሪ ዑመር አልበሽር ደቡብ አፍሪካ በገቡበት ወቅት የሀገሪቱ መንግስት አላሰራቸውም በሚል ክስ መስርቶባቸው የነበረው ነው። ዑመር አልበሽር በስብእና ላይ ወንጀል በመፈጸም ተከሰው ከፍትህ የሸሹ ተደርገው እንደሚታዩ ኒው ሲንትፎርድ ድረገጽ ላይ የወጣው ጽሁፍ አውስቷል። ጥቂቶቹ ሀያላን የአፍሪቃ መሪዎች ካለምንም ተጠያቂነት ለመግዛት እንዲያመቻቸው ነው ከችሎቱ አባልነት ለመውጣት የሚፈልጉት ሲሉ የሲራሊዮን የተጠያቂነትና በህግ የመገዛት ማዕከል ሰራተኛ ኢብራሂም ቶሚ ማስገንዘባቸውን የኒውስዊንፎርድ ድረገጽ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ዜላ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ pero en apoyo. Pues,